ሰላም፣ ጤና ስጥልኝ። እንዴት አምሽታችኋል? ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ እሁድ የንቃት መርሃ ግብሩን ጀምሯል። ፕሮግራሙ በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ አመሻለው። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። የምሽቱ መሰኗዳችንን የምንጀምረው በዚህ ሳምንት ውስጥ የአሜሪካ ድምጽ የጋቢና ቪኦኤ ዘጋቢዎች ካጠናቀሯቸውና ያነቃቃሉ በድጋሚ ቢሰሙ መልካም ናቸው ያልናቸውን ይዘንላቸዋል። የመጀመሪያውም የሆነው ከአምቦ ከተማ ናኩር መልካ ያጠናቀረልን ዘገባ ነው። ኢዩኤል ከበደ ከተባለ ወጣት ጋር አስተዋውቀናል። ኢዩኤል የወላጅ አልባ ህጻናትና አዛውንቶች መጠለያ ማቋቋም የቻለ ወጣት ነው። የዩኤልን ተሞክሮ ናኩር ከሳምንቱ መግቢያ ላይ እንዲህ አሰምተውን ነበር። ወጣት ዮኤል ከበደ ይባላል። በአምቦ ከተማ ተወልዶ ያደገው ይህ ወጣት የአምቦ ህፃናትና አረጋውያን በጎ አገልግሎት ድርጅትን መስርቶ ለበርካታ ህፃናትና አረጋውያን ድጋፍ እያደረገ እንደሚገኝ ተናግሯል። ወደዚህ በጎ አገልግሎት ተግባር እንዲገባ ምክንያት ስለሆነውም ይገልጻል። ለትምህርት አዲስ አበባ ገባሁኝ። ከዛ ሳልጨርስ ወጣ። ወደ ሌላ ሀገር ወደ ካናዳ ገብቼም ተምሬ ኖሬ ነበረ። ከዛ በኋላ ወደዚህ በጎ አገልግሎት ማለት ነው የገባው። ቀደም ጀምሮ ከትንሽ ከትንሽነት ውስጥ ያደገ መሰለኝ። ሼር በማድረግ አምናለሁ፣ ያለን በማጋራት በእንደዚህ አይነት ነገሮች አምናለሁ እና በዚህ አይነት ነገር ያገኛል ብዙ ጓደኞች። ትልቅ ቸርነኝ እንዲህ እያልኩ አይደለም ግን ውስጥ ያለ ነገር እና ውስጥ ላለ ነገር ትኖራለህ። ሳትወድ በግድ ወደዛ መስመር ላይ ትገባለህ። የድርጅታችን ስም ማለት ነው ነው አምቦ ህፃናት እና አረጋውያን በጎ አድራጎት ድርጅት ነው የሚለው ሳነሳ ሲጀምር ይሄን ነገር አምቦ ላይ ብቻ ሳይሆን አምቦ በጎ በማድረግም የምትታወቀ ሀገር ነች ብዬ ማለት ነው እና በሀገሪቷ ዙሪያ በተለያየ አቅጣጫ ይህንን የበጎ አድራጎት ሁለቱንም ያማከለ ህፃናትንና አረጋውያንን ያማከለ ሴንተር ስለሌለ ነ በብዙ ስፍራ ላይ እና እነዚህን ችግሮች ደግሞ በብዙ ቦታዎች ላይ ስላየው ከዛ አንጻር ነው ስሙን ያወጣው። ሁለትም ከተመሰረተ አንድ ሰባት ወር ነው። ከዛ ወደ ስራ ከገባን ደግሞ ወደ አምስት ወር ሊሆነን ነው ማለት ነው። እንዲጀምር ያነሳሳኝ መጀመሪያ ከካናዳ ወደ ዚህ በአንድ አጋጣሚ ከሰባት ዓመት በፊት መጥቼ ያየኋቸው ነገሮች ከባድ ነበሩ ማለት ነው። በጎዳና ላይ የማያቸው አረጋውያንን ተቸግረው ነበር ሕጻናትን ያለኝን ብር እየዘረዘርኩ እየዘረዘርኩ ከሀምሳ በላዩን የማድርገው ግን ጎዳና ላይ ለፈረ የምሰጠው ማለት ነው። ሁሌ እንዲያድርጌ የምወጣው ሆኖ አላገኘሁትም ማለት ነው ውስጥ የረፍታታ ከዛ ጊዜ በኋላ ወጣቱ ወደዚህ በጎ አገልግሎት ተግባር ለመግባት የገዛ ንብረቱን መሸጡን ገልጿል። በአሁኑ ጊዜ በጎ ፈቃደኞችና አንዳንድ ድርጅቶች ከጎኑ እየቆሙ መሆኑን በመጥቀስ ለወደፊቱ ስላቀደውም አብራርቷል። የፊኒሽ ግሩፖች ነበረው ፊንላንዳውያን ማለት ነው እና እነ ሪታ ይባላሉ፣ እነ ጃስሚን ይባላሉ። እና ሆነ አጋጣሚ ስንተዋወቅ ክላይ ቶማስ የሚባል ልጅ አለና ሜን ያገናኘታል። ከዛ አወራን፣ ከኔ ጋር ከተነጋገርን በኋላ መታችሁ ማየት ትችላላችሁ። ሶስት ሆነን እንመጣለን ሲሉ ሶስት ሆናችሁ የምትመጡ ከሆነ ብዙ ሰዎች ችግረኞች ስላሉ ሁለት ሁለት ሻንጣ ይዛችሁ ልብስ እና ጫማ ይዛችሁ ነው እና ከዛም በኋላ እሱንም እንሰጣቸዋለን። እንዲያርጋችሁ የምትመጡ ከሆነ መምጣት ትችላላችሁ፣ ካልሆነ አልኳቸው አትመጡ ምናምን አልኳቸው። ማለት በጣም ገረማቸው፣ መጡ። አይ ልብሱን ይዘው የተለያየ ነገር ዲስትሪቢዩት አደረግን እና አብረን ብንሰራ ደስ ይለኛል አለች። ሄዱ፣ እነሱም አስበውበት ወዲያው ኮሚኒኬት አደረጉኝ። ና በጀት በጀቱ ማለት አምስት መቶ ዩሮ መጀመሪያ ላይ እንትን ሲሉ እኔ እነሱ በጀት ሲበጅቱ ለአስር ሰው እኔ በዛ በጀት ማለት ነው እና ወደ ስልሳ ሰዎች አካባቢ መረዳት እንዲችሉ እንደ አቅም እንደ አቅም ማለት ነው። እነሱ አንድ ሺ አምስት መቶ ዩሮ ይረግ ይሄ ደግሞ የወጪያችንን ስልሳ ፐርሰንት እዬ ነው ይበ መቶ ሀያ ሺ መቶ አስር ሺ ወጪያችን ይሄን ያህል ነው። እነሱ ደግሞ ከበር የሚያደርጉት ወደ ስልሳ ሺ አካባቢ ነው ማለት ነው። እኔ አርባ ሺ ለራሴ ላይ መድብ ያለሁን ከዛ በተረፈ ደግሞ ሰዎች ልባቸው ሲነሳሳ ከከሌ እባካችሁን የምለው ነገር የለም። ያለውን የምንሰራውን ስራ ግን አሳይናል። ሰዎች ልባቸው ይነሳሳና የሚችለው ሀምሳ ዶላር የሚችለው ሀያ ዶላር የሚችለው ደግሞ መቶ ብር ሁለት መቶ ብር የሚሰጠኝም ሰው እንደ ማለት ነው። እና እነዚህ ሙላ አንድ ላይ ያመጣቸውን መቶ ሺህ ምናምን ባልሞላ እንትን ይሄንን ነገር ሰራተኞች አሉ። የስራ እድል ፈጠራን በተመለከተ አስራ አንድ ሰራተኞች ነው ያለን ማለት ነው። እኔ ቮለንቲር ነኝ የምከፈለው እንትን የለኝም ሁሉም ግን ኮሚትድ ሆነው ነው የሚሰሩት። ወይዘሪት ዝናሻጀማ የበጎ አድራጎቱ ድርጅት መርሃ ግብር አስተባባሪ ነች። በአሁኑ ጊዜ ድጋፍ ስለሚደረግላቸው ግለሰቦች እና ስለ ኢዮኤል ያለችዋላት የአምቦ የልጆች እና አረጋውያን በጎ አድራጎት ድርጅት አጠቃላይ ወደ ስድስት መቶ ሰዎችን በአምቦ ና በአምቦ ዙሪያ ያሉት ሰዎች ይረዳል ከእነሱ ውስጥ ሶስት መቶ ሀያዎቹ፣ የምናገኘው መርዳታ ዳይሬክትል የሚያገኙ ሰዎች ናቸው። ሰላሳ ስምንቱ ደግሞ በሴንተር ውስጥ የሚድረጉ ሰዎች ናቸው። ሴንተር ውስጥ ስንል ሁሉንም ነገር ችለናቸው ነው። ምግብ፣ አልባሳት፣ ስታማሁ ማኪን ቤት እንደመስላቸዋለን። እንደዚህ ነው የምናኖራቸው አረጋውያን። እንደዛውም ደግሞ የጎዳና ልጆች ተጎዳና የወጡ እኛ ጋር የሚኖሩ ልጆች አሉ። የድርጅቱ መስራት ሁሉ የተከበደ ነው። የአምቦ ተወላጅ ነው። እንደምናውቀው አምቦ በጦርነት በብዙ ነገር የተጎዳች ከተማ ነች። ብዙ ችግርተኞች ያሉባት ከተማ ነች። ነገሮችን አገሬን እችን ከተማ እንዴት ልርዳ በሚል ነው የጀመረው። በዚሁ ሀሳብ ጀምሮ አሁን ስራው ላይ ነው። ተማሪም እንደመሆኑ መጠን ጥሩ ተስፋ የሚሰጡ ነገሮች አሉ። የሰዎች ሪስፖንስን በጣም ደስ የሚል ነው። ድጋፍ ከሚደረግላቸው ሕጻናትና አረጋውያን መካከልም ያነጋገርኳቸው እንዲህ ብለዋል። ስሜ ተማዝጌን ተረፋ ነው። ጎዳና ላይ ነው የምኖረው። ሲጋራና ጭሳለን፣ ጫት እንበላለን አረቄ እንጠጣለን፣ እንሰግራለን። ማዳበሪያ ውስጥ ነው የምናድረው፣ መሬት ነው የምናድረው። እኔ አሁን ደና ሁኔታ ውስጥ ነው ያለሁት እዚህ ልጆችን አሳድጋሉ ምናምን ስለሆነ መጥቼ እዚህ ቁጭ ስል እዩል ከውጭ አንስቶኝ ወደ ቤቱ አስገባኝና እዚህ አሁን እዚህ እየኖርክ ነው። ምግባችን ጥሩ ነው፣ ልብሳችን ጥሩ ነው፣ ሁሉም ነገር ጤንነታችን ሁሉም ደና ነው። አሁን እሱ እያኖረን ነው በስራት ለወደፊቱ ምንድን ነው መሆን የምፈልገው እኔ እንደ ዩኤል አድርጌ ልጆቹ ማሳደግ ነው የምፈልገው። ድባቤ ውርሳ አማማናዮኑ ክነ ኬልታንዲራ ድባቤ ውርሳ አባላለው አሁን ኢዮኤል በሰጠኝ ቤት ውስጥ ነው የምኖረው። እግዚአብሔር ባዘጋጀልኝ ቦታ ነው የምኖረው። ከዚህ በፊት የሰው ትራፊ በልቼ ምቹ ባልሆነ ሁኔታ ጎዳና ላይ ወጥቼ ነበር ስኖር የነበረው። አሁን ፈጣሪ ኢዮኤልን ሰጥቶኛል። አሁን ሰላምና ጤና ማግኝቻለው፣ እሱን እየመድረግኩ እኖራለሁ ብለዋል። ለወጣቶችም ተከታዩን መልእክት አስተላልፏል። ወጣት ዮኤል ለውጥ ማምጣት እንችላለን። በአካባቢያችን፣ በቀበሌያችን፣ በሰፈራችን፣ በቤታችን ለውጥ ማምጣት እንችላለን። አምሳሎሚ ለብዙ ነው ጌቱ ደግሞ ሸክሙ ነው አደለ የሚለው። ስለዚህ በየአካባቢያችን ማለት ነው እና ለውጥ ማምጣት እንችላለን። ይህን አይነት ነገር ደግሞ ያሻግረናል፣ ዘመንን ያሻግረናል፣ ክፉ ጊዜን ያሻግረናል፣ ከክፉ አመድ ያሻግረናል። ላይምሯችን ደግሞ ከመቼውን በላይ ከምንም በላይ ደግሞ ላይምሯችን ፍጹም ረፍትን ይሰጠናል፣ ጤናም ይሰጠናል። ቅርጣቶችን በዚህም ታይም ማለት ነው እና ለብቻ አደለም ኖር ማለት አንተ የምትፈልገውን መኪና የምፈልገውን አይነት ነገር ብቻ አድርገን በአንድ ትንሽ ጥላ ስር ለብቻ መቀመጥ መቻል አይደለም። ዓለም ሰፊ ነች፣ አገርም ሰፊ ነች። ህልሜንያ ኢትዮጵያ ውስጥ አምቦ ከአምቦ አልፈን ኢትዮጵያ ውስጥ ማለት ነው እና ሁሉንም ከጎዳና ላይ ሰዎች ማግባት ቢያቅተኝ በእነዚህ ቨልነራብል እንትን ውስጥ ያሉትን ሕጻናት እና አረጋውያንን መግቢያ ያጡ አረጋውያንን መሰብሰብ እችላለሁ። እስክሰበስብ ደግሞ አላርፍም ብዬ ነው የማስበው። ዋናው ነገር አላማ ነው። እኔ ብር ተማብኝ ይዤ አይደለም የተነሳው። ኮሚትመንቴን ነው ያለኝን እወረውራለሁ ብዬ ነው የተነሳው። ያለኝን ብዬ ወረወርኩኝ ነው፣ እግዚአብሔር ይጨመርበታል። ለአሜሪካ ድምፅ ናኮር ምልካ ካምቦ ከጋቢና ቬይ ጋር ናችሁ ያላችሁት የሁለተኛ ደረጃና የከፍተኛ ትምህርት ተቋማት ተማሪዎችን ብቃት ለማሻሻል በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡ የጅግጅጋ ዩኒቨርሲቲ መምህር እንግዳ አድርገን ጋብዘን ነበር። በዚህ ሳምንት እንግዳችን የነበሩት ዶክተር አያሌው ንጉሴ ይሰኛሉ። በትምህርት ጥራትና ከዛ ጋር አያይዘው ስለሚሰሯቸው ስራዎች ከስመኝሽ ቆየ ጋር ቆይታ አድርገው ነበር። ዶክተር አያሌው ንጉሴ ላለፉት አስራ ሶስት አመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ ሆነው በተጨማሪም ከክፍል መምህርነት አንስቶ እስከ ኮሌጅ አመራር ሆነው ሲያገለግሉ በስፋት ያስተዋሉትና እጅጉን የሚያሳስባቸው የተማሪዎች ብቃት ማነስ ነው። ዩኒቨርሲቲ ላይ ተማሪዎችን ተቀብለን ፎርም እናስሞላለን የፆታ እድሜ የቤተሰብ ባክግራውንድ የመሳሰሉ ዝርዝር መረጃዎች ይቀርቡና ያው ተፈርሞ ይገባል ወደ ሪጅስትራር እና ያንን ስናስሞላ ብዙ ጊዜ የምናየው ነገር አለ ኢቨን በቃ የባክግራውንድ ኢንስትሪያቸው ኢንስትሪዎቻቸውን የፋሚሊያቸውን ሁኔታ የስራ የመሳሰሉትን በእንግሊዝኛ አስተካክሎ ለመጻፍ እንኳን የሚቸገሩ በጣም ብዙ ተማሪዎች ያጋጥሙናል፣ ስንቀበል ማለት ነው። ስለዚህ ችግሩ ከታች ተያይዞ የመጣ ነው። ለዚህ የተማሪዎች ብቃት ማነስ በዋናነት አስተዋጽኦ የሚያደርገው በኢትዮጵያ በየጊዜው እያሽቆለቆለ የሚሄደው የትምህርት ጥራት መሆኑን ዶክተር አያሌው ያሰምሩበታል። ከአንደኛ ደረጃ ጀምሮ በከፍተኛ ቁጥር የተስፋፉት የትምህርት ተቋማት በቂ ዝግጅት ሳይኖራቸው ቁሳቁስ ሳይሟላላቸው እና በበቂ ሁኔታ የሰለጠኑ መምህራን ሳያገኙ የሚያስተምሯቸው ተማሪዎች በትምህርት ምዘና ወቅት የሚያመጡት ውጤት እጅግ ዝቅተኛ ከመሆኑ በተጨማሪ አገሪቱ የምታገኘው አምራች ኃይል ላይም ከፍተኛ ተጽዕኖ እያደረገ ነው። እንግዲህ አዲሱ የትምህርት ፖሊሲ ሥርዓቱ ለውጥ ከመጣ በኋላ በተለይ ከአንድ እስከ አራት ድረስ በቀጥታ ማሳለፍ ላይ ነው ሲሞከር የነበረው ከመውደቅ የሚባል ጉዳይ አልነበረም። ከዛ በኋላ እንደገና የቋንቋ ይሾች በተለይ እያንዳንዱ ክልል በአፍ መፍቻው መማር አለበት የሚል ጉዳይ መጣ። ስምንተኛ ክፍል ከደረሱ በኋላ ነው ወደ እንግሊዝኛ ማለት የሚጀምሩት። ከዛ በኋላ ምንድን ነው እስከ ዘጠኝ ድረስ እንግሊዝኛን እንደ ሳብጀክት ብቻ ነበር የሚወሰደው። ያ ሁኔታ አንደኛ በቋንቋ በጣም ደካማ ተማሪዎች በየኤሌመንተሪ እና ሀይስኩል ተማሪዎቹ እንዲወጡ ተደርጓል። ሁለተኛ ደግሞ የተማሪ ቁጥር በደከፍተኛው ተጨምሯል። የመምህራን ቁጥርም የስልጠናው ጥራት በዛው ተዛማጅነት ስለቀነሰ በብቃት ዝግጅት ያላደረገ ወይ ደግሞ በብቃት በጥራት ያልሰለጠነ መምህር የሚያሰለጥኗቸው መምህራኖችም የራሱ የሚፈጥረው ችግር አለ እና ይሄ እንግዲህ እንግዲህ እየተንቀባለለ ዩኒቨርሲቲ ይደርሳል። በበቂ ሁኔታ ያልሰለጠኑ መምህራን በከፍተኛ የትምህርት ተቋማት ውስጥም እንደሚገኙ ዶክተር አያሌው ያስረዳሉ። ዩኒቨርሲቲ ላይም ስትመጪ የመጀመሪያ ዲግሪ መምህራን ናቸው እንግዲህ ጥሩ ውጤት ያገኙ ተብለው በተለምዶ ሰቅሎ መቅረት የሚባል ነገር አላደለም በዛ ያስቀሯቸውና ቀጥታ እንደተመረቁ ያለምንም ልምድ ያለምንም ፔዳጎጂ ስልጠና ቀጥታው የሙያ ማሰልጠን እና ዩኒቨርሲቲ ተማሪዎችን የማስተማር ውስጥ የገቡት ከፍተኛ የሆነ የመጀመሪያ ዲግሪ መምህራን ነበር ያለው በየዩኒቨርሲቲው። ቀስ በቀስ በእርግጥ ይሄ እየተቀረፈ መጥቷል። አሁን በሁለተኛ ዲግሪ እና በተለይ በሁለተኛ ዲግሪ ደረጃ በየተቋማቱ የመምህራን መስፋፋት አለ። ነገር ግን በሚፈለገው ደረጃ አልሄደም። ሌላው በከፍተኛ የትምህርት ተቋማት ውስጥ በከፍተኛ ሁኔታ እየጨመረ የመጣውና ለትምህርት ጥራቱ ማሽቆልቆል የራሱን ሚና የሚጫወተው ደግሞ በእንግሊዘኛ ፕላጃሪዝም ተብሎ የሚጠራው የመመረቂያ ስራዎቻቸውንም ሆነ ሌሎች የጥናት ጽሁፎቻቸውን ከሰው ሀሳብ በመውሰድ ወይም በመስረቅ የሚሰሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ነው በተለይ ከኢንተርኔት መስፋፋት ጋር ተያይዞ ይህ ችግር እየተባባሰ መምጣቱን ዶክተር አያሌው ያስረዳሉ ዶክተር አማረ አስገዶም ጥናት ሰርተው ነበር በዚህ ጉዳይ ላይ አንደኛ አብዛኛው አብዛኞቹ ስራዎች ቴሲሶች በግዢ ተሰርተው እንደሚቀርቡ ጥናት አቅራቢዎቹ የሌላውን ስራ ሸምድደው ፓወርፖይንት አዘጋጅተው ፓወርፖይንቱን ፕሬዘንት እንደሚያደርጉ፣ ዳታ ኩኪንግ የሚባል አለ። በውሸት ፊልድ ሳይሄዱ እቤት ቁጭ ብለው ዳታ አሰብስበናል ብለው በውሸት የሚሰሩ እንዳሉ በዚህ ጥናት ተጠቅሰዋል። እንደገና ደግሞ በብዛት እኚህ ምሁር እንደጠቀሱት አዲስ ርዕስ ከመምረጥ ይልቅ በፊት የተሰሩ እና ለመኮረጅ የተመቹ ላይ ያጠነጥናሉ ተማሪዎች። ስለዚህ ምንድን ነው አብዛኞች ዝንባላቸው ምንድን ነው? ሁለተኛ ዲግሪ ነው። ሁለተኛ ዲግሪ ስራዎች ራሱ ከጊዜ ጊዜ በከፍተኛ ሁኔታ እየተሽቆለቆለ ያለው እነዚህና፣ በትምህርት ዙሪያ የሚታዩ ተደራራቢ ችግሮች ናቸው። ዶክተር አያሌውን ሀሁ ክላስ የተሰኘ የዩቲዩብ ቻናል በመክፈት ማህበራዊ ሚዲያን ለተማሪዎች የትምህርት ድጋፍ ለመስጠት እንዲጠቀሙ ያነሳሳቸው፣ ላለፉት ሁለት ወራትም ከሌሎች በጎ ፈቃደኛ መምህራን ጋር በመሆን ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ የሁለተኛ ደረጃ ተማሪዎች እና ለዩኒቨርሲቲ ተማሪዎች ተከታታይ ትምህርቶችን እየሰጡ ይገኛሉ። ለሃይስኩል ተማሪዎች ከእንግሊዝኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ለሶሻል ሳይንስ ወይ ደግሞ ማህበራዊ ሳይንስ ተማሪዎች ደግሞ ኢኮኖሚክስ እናስተምራለን። በኔ በኩል ደግሞ ሁለት ትምህርት ነው የምሰጠው። አንደኛው ሪሰርች ከአራት እስከ አምስት ወር ድረስ የሚቆይ ሰፊ ስራ ነው ማለት ነው። ለመጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍስ እንዴት ይጻፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ፣ ልምድ ብዙ የሌላቸው። ለእነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ፣ እንዴት ይጻፋል የሚል ስልጠና ነው። ሌላው ደግሞ ማይክሮባዮሎጂ በሙያዬ ከአንድ ወር እንደዚህ በኋላ ይጀመራል። ዶክተር አያሌው ሀሁ ክላስ የተሰኘውን የዩቲዩብ ቻናል የጀመሩበት ሌላም ምክንያት አላቸው። በተለይ በኮሮና ቫይረስ ምክንያት ትምህርት ቤቶች በመዘጋታቸው ተማሪዎችና መምህራን ከትምህርት ርቀው በማህበራዊ ድኅረ ገጾች ላይ የሚያጠፉት ጊዜ እያሳሰባቸው በመምጣቱ የዩቲዩብ ቻናሉ የትምህርት ባለሙያዎች ጊዜያቸውን ወደ ሙያቸው እንዲመልሱ ለማድረግ እንደሚረዳም ዶክተር አያሌው ያስረዳሉ። በብዛት በዩኒቨርሲቲ ደረጃ ያለ መምህራን የምርምር ስራና አንዳንድ በዩኒቨርሲቲው በትዕዛዝ የምንሰራው ሌላ ስራ ካለ እንሰራለን እንጂ በቤት መቀመጥ ላይ አትኩረ ነበር ማለት ነው። እና ይህን ተከትሎ የሰለጠነበትን የስልጠና ጉዳይ ትተን ሀገራዊ ጉዳይ፣ ፖለቲካ በተለይ የእርስ በርስ ጉጫው ላይ ኢትዮጵያ ምሁራን በጣም በስፋት ይሳተፋሉ። ይህ ጉዳይ በዚሁ ከቀጠለ በጣም አሳሳቢ እንደሆነ ከየ ቦታው ሲወረወር ይሰማል። እኔ ከአካቱ ነው ይዘወይ በጣም ተሳታፊ ነኝ በዚህ ማህበራዊና የፖለቲካዊ ጉዳይ ላይ ማለት ነው እና ለሙያዬ በብዛት ጊዜን በጣም ከማጠፋ ይልቅ በማቀው ሙያ በሰለጠንኩበት ሙያ ተማሪዎቼን ወይ ደግሞ ሌሎች ባለድርሻ አካላት ለምን በሙያ አላስተምረም በሚል ሀሳብ መጣ። ይህን ሀሳብ ማህበራዊ ገጽ ላይ በፌስቡክ አጋራውኝ በጣም በሰፊው ተቀባይነት ያገኘ እና ብዙ አድናቆት ነበረ የተሰጠኝ ለሌሎችም ባለሙያዎች አርያን ይሆንክልን እኛም ራሱ ወደ ራሳችን ተመልክተን በተማርንበት ሙያ በሰለጠንበት ሙያ አስተዋጽኦ ማድረግ አለብንና እሚል በጣም ትልቅ ሪፍሌክሽን ነበር ያገኘሁት። የዩቲዩብ አስተምሮ ለኢትዮጵያ አዲስ ይሁን እንጂ በዓለም ላይ ግን ተፈላጊ የሆነ የመጣ የመማሪያ ዘዴ ሆኗል። ኢትዮጵያ ውስጥም ወደፊት የመለመድ እና ከክፍል ትምህርት ጎን ለጎን ጥሩ አጋዥ መሆን ተስፋ እንዳለው ዶክተር አያሌው ባደረጉት አነስተኛ ጥናት አረጋግጠናል ይላሉ። ስለሆነም የሀሁ ክላስ ጅማሬ በትምህርት ቢሮዎችና የትምህርት ተቋማት ከታገዘ ለትምህርት ጥራት መሻሻል አንድ አስተዋጽኦ ሊያደርግ ይችላል። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ Thank you. de i de not mi and like sa so I le kan is ja de Savannah የአቢና ቬይ መደመጡን ይቀጥላል። በየአመቱ እጅግ ብዙ ወጣቶች ከከፍተኛ የትምህርትና የሙያ ተቋማት እየተመረቁ ይወጣሉ። ይሁንና የስራ ገበያው ተመጣጣኝ በሆነ መልኩ ስራ ሲያቀርብ አይታይም። በዚህም ምክንያት የተማሩ ወጣቶች በስራ ፍለጋ ከወራት እስከ አመት ሲግሏሉም ይስተዋላል። ይህን በተመለከተ አጠናቅሬው የነበረው ዘገባ እንደሚከተል ይደመጣል። ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረዥም ርቀት ተጉዘው ሌሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት ዕድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት 15 ዓመታት ሰፊ የትምህርት ዕድል ቢመቻችም በበቂ ሁኔታ የስራ እድል ባለመኖሩ የስራ አጥ ቁጥር አሻቅቧል። የስራ ቅጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለስራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው። ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ የማስበው ወረፊት ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱን ጨረሰው ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ አገር ባየዋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው መፍትሄ ያልተገኘለት። አለበለዚያ ግን ራሳቸው ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች በጎ ፍቃድ ወይም ቮለንቲሮች በጣም ይፈልጋሉ ኢንተርንሽፕ ወይም የልምምድ ሰዓት አላቸው። ከትምህርት ውጭ ማለት ነው የተማሪ እያሉ ለምሳሌ ይህን አላቅም ነበር ትምህርት ቤት ውስጥ ከሚሊካኝ ድረስ ላይ ኢንተርንሽፕ ወይም ለልምምድ ቁጥር የነበር የሚጠብቀው ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ፣ በሳምንት አራት ሰዓት ሶስት ሰዓት ሊሆን ይችላል። ስለ ስራ ሊያውቁ ይችላሉ ማለት ነው። ስራ ምን ይፈልጋል? ስራ ምን አይነት ስብዕና ይፈልጋል ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጅነት ይፈልጋል ብለው ማወቅ ይችላሉ። አንደኛው ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ ዓመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ ዓመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል። አይ ኖርማሊ መጀመሪያ ላይ ያው የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል፣ ምክንያቱም መጀመሪያ ሚ ኮሚኒኬሽን ሰማ በዚያ ላይ የተወሰነ እንትን ስላለኝ ነው፣ እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ መሆኑ። አሁን ታዲያ ለምሳሌ ለጋዜጦች ጽሑፍ ትጽፋለህ ወይስ የተለያዩ ድምፆች እየቀዳህ ትልካለህ? ምን ታደርጋለህ እሱን ለማዳበር ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርሱ በአርባ አምስት ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ጥበት ስላለ ያናክል አክል ከእንትኑ ከዋናው ከኮርሱ ከአካዳሚ ኮርስ ወጣ ሌላ ነገር ለመስራት ያናክል አክል ምንችል አይመስል በአንጻሩ በአዲስ አበባ ዩኒቨርስቲ የአምስተኛ ዓመት የህግ ተማሪ የሆነችው ሄራም ብርሃኑ ህግ ሰፊ የስራ ዘርፍ እንዳለው በመጥቀስ ከሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ከአሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።

ታሪቢ ገሆ እየሰራ ይገኛል። አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻቸ ያስረዳሉ። ሁለተኛው ደግሞ አሁን በተለይ ሁለት ሺ አስራ ሶስት የኢትዮጵያ ካላንደር ላይ ሆነን በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ በጣም የሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ለስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ከብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አይደሉም ወይም ጎል አይደሉም። እነሱ ቱም ናቸው ወይም መንገድ ናቸው። ምን ማወቅ እንድችል ያደርጉናል። እንደተመራቂ ተማሪ አንደኛው እጃችንን አንሄድም ሥርዓትን ነቃ ስለ ራሳችን የሚገልጽ ነገር አንድ በታችንም በወረቀት ይዘ መሄዳለ። ባለባበሳችንም እንደዛው ማለት እነዚህን ነገሮች እንማርበታለን። እነዚህን ነገሮች አውቀው መጠበቅ ትልቅ ነገር ነው አስባለሁ። ከዛ ውጭ የመጨረሻ ብዬ ማስበው ሪያልስቲክ ከእውነት አውጋ መስማማት ማለት ተማሪዎቹ ስለ ገበያ ስለ ገበያ የሚባላሉ ጆ ማርኬት ስራ ልክ እንደ ማርኬት ገበያ ላይ ይህንን ገበያ ያቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችል እንኳን ገበያውን አይተውታል ወይ? ገበያው የት ይገኛል? ፌስቡክ ላይ ይገኛል፣ ስራ አስከጣሪዎች ላይ ይገኛል፣ ስራ አቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቁት አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ፣ አራት ኪሎ ለጋር ሚክስ ፈያሉ። ገበያው በጣም ብዙ ቦታዎች ላይ ይገኛል እና ገበያውን ሄደው ማየት ምንድን ነው ገበያው የሚፈልገው የሚለው ነገር ማለት ነው። እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለብትም ባትመረቅም እንደዛ አይነት ስል ካለ ለምሳሌ ኮሚኒኬሽን ላይ ተግባበት ላይ ጥሩ ከሆንክ አሰለጥህና ቀጥረሃለሁ የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያስ በጣም ብዙ ተጠቃሚ ያለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ፣ ስራ የሚወጣባቸው፣ ትስስር የሚፈጠርባቸው፣ በተለይ የሞ የባለሙያዎች መድረክ ያለበት ዜና የሚወጣበት ከስራና ና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ። ና እነሱን እነሱን እነሱን እንግዲህ አሳዶ ማግኘት ነው ፍላጎት ካለን አሳዶ ማግኘት ና እዛ ውስጥ ቀርቶ መተዋወቅ ሰዎች ማለት ነው። እዚህ ከየትኛው ዕድሜ ሊጀምር ይችላል እያስባለሁ፣ ግን ለስራ ከሆነ ያወራ ነው። እንደኔ እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው። የአሜሪካ የዓለም አቀፍ የልማት ተቋም ዩኤስኤ አይዲ በሀያ ሀያ ባወጣው ሪፖርት በኢትዮጵያ ሀያ ሰባት በመቶ የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ I'm not a good Wah wah wah wah wah wah wah wah, wah. ዎቻችን ከሁድ ምሽት የጋቢና ቪ የንቃት መሰናዶ ጋር አብራችሁ ስለቆያችሁ እናመሰግናለን። በነገው ምሽት በመደበኛው መርሃ ግብር እስከምንገናኝ ድረስ በዚሁ የምንሰናበታችሁ ፕሮግራም በማቅረብ ኤደን ገረመው፣ በአርቶቱ ትዝታ በላቸው፣ እንዲሁም በቅንብሩ ኤልያስ አስማረነን መጪው ሳምንት መልካም እንዲሆንላችሁ እየተመኘን በዚሁ የተሰናበትን ደናደል mời mời mời mời mời mời mời mời mời mời mời mời mời mời mời The girl, well, she's a baby thing.